እንደ አውሮፓ አቆጣጠር በ2015 ዓ.ም በብዛት ወደ አውሮፓ የገቡትን ስደተኞች ተከትሎ ህብረቱ ከቱርክና ከአፍሪካ ሀገሮች ጋር በጋራ በመስራት በህገወጥ መንገድ ወደ ህብረቱ ሀገሮች የሚገቡትን ሰዎች ለመቆጣጠርና በባህር ላይ የሚሞቱትንም ሰዎች ቁጥር ለመቀነስ ጥረት እያደረገ መሆኑ ቢታወቅም ውጤቱ ግን የተፈለገውን ያህል ሊሆን እንዳልቻለ ነው የሚነገረው። ለቱርክ በርካታ ሚሊዮን ዩሮ እርዳታ በመለገስ ከቱርክ ተነስተው በግሪክ በኩል ወደ አውሮፓ ለመግባት የሚሞክሩትን ለመግታትና በሚሊዮን የሚቆጠሩ ስደተኞችንም እዚያው ቱርክ ለማቆየት ተችሏል ተብሏል። ይሁን እንጂ ከሊቢያ የተነሱ በማዕከላዊው የሜዲትራኒያን ባህር በኩል ጣሊያንን መዳረሻ አድርገው ወደ አውሮፓ የሚገቡት ስደተኞች ቁጥር ብቻ ሳይሆን በባህር ላይ የሚሞቱ ሰዎች ቁጥርም እንደጨመረ ነው የስደተኞች ድርጅቶች የሚያረጋግጡት። ከጥር ወር ወዲህ ብቻ ከ2150 በላይ ስደተኞች ባህር ውስጥ ሰምጠው የሞቱ ሲሆን ጣሊያን ብቻ 85 ሺህ ስደተኞች መድረሳቸው ተረጋግጧል። ይህን የስደተኞች ፍልሰት ብቻውን መቋቋም እንደማትችል ጣሊያን በማስታወቋ የህብረቱ አባል አገሮች ባለፈው ሳምንት በኢስቶኒያ ዋና ከተማ ታሊን ተገናኝተው መክረዋል። አዲስ እቅድም ነድፈዋል ተብሏል። ለጣሊያን ተጨማሪ እርዳታ ለማድረግና የሊቢያን ዘብ በማጠናከር የባህር ላይ ቁጥጥሩን ለማጠናከርና በነፍስ አድን ፕሮግራም እየተሳተፉ ባሉ መንግስታዊ ያልሆኑ ድርጅቶች ላይ ቁጥጥር ለማድረግ የሚያስችል ህግ ለማውጣት በአባል አገሮቹ ከስምምነት እንደተደረሰ ተገልጿል። የሰብአዊ መብት ድርጅቶች ግን እነዚህ የህብረቱ የስደተኞች መከላከያ ፕሮግራሞች የስደተኞችን ችግር ከሚያባብሱና በባህር ላይ የሚሞቱ ሰዎችን ቁጥር ከሚጨምሩ በስተቀር መፍትሄ አይሆኑም በማለት እየተከራከሩ ነው። የአምነስቲ ኢንተርናሽናል የአውሮፓ ቢሮ የስደተኞች ጉዳይ አስተባባሪ ወይዘሪት ማሪያ ሴራኖ ይህንን በህብረቱ ላይ የሚሰነዘረውን ክስና ወቀሳ ለዶቼ ቬለ ሲያብራሩ አሁን እያየን ያለነው የተሳሳተ የውሳኔ ሀሳብ ነው። በመሰረቱ ችግሩ የተባባሰው በራሳቸው ነው። ምክንያቱም በመጀመሪያ ደረጃ ህብረቱ ስደተኞችን በህጋዊ መንገድ ወደ አውሮፓ ለመግባት የሚችሉበትን መስመር ሊዘረግ አልቻለ። ሁለተኛ ህብረቱ የሊቢያ የባህር ዘቦችን ከመሳሰሉ አስተማማኝ ካልሆኑ አጋሮች ጋር ለመስራት መስማማቱ ነው በማለት ትኩረት የተሰጠው ስደተኞችን በመቆጣጠር ላይ ብቻ እንጂ የደህንነታቸውና የመብታቸው ጉዳይ አይደለም በማለት ህብረቱን ኮንነዋል። በዚህ ሁኔታ የህብረቱ አገሮች ሜዲትራኒያን ባህር በነፍስ አድን ስራ በተሰማሩ መንግስት ያልሆኑ ድርጅቶች ላይ ማዕቀብ የሚያደርግ ህግ ለማውጣትና ለመተግበር ማሰባቸው ደግሞ የሰብአዊ መብት ድርጅቶችን የበለጠ አስቆጥቷል። አምነስቲ ኢንተርናሽናልና ሁማን ራይትስ ዋች ትናንት በጋራ በጻፉት ደብዳቤ እንደገለጹት ከሆነ በሜዲትራኒያን ባህር ላይ ህይወታቸው ለሞት አደጋ የሚጋለጡትን ለመርዳት በተሰማሩ መንግስት ያልሆኑ ድርጅቶች ላይ ማዕቀብ የሚደረግ ከሆነ በሺዎች የሚቆጠሩ ስደተኞች ህይወት አደጋ ላይ ሊወድቅ ይችላል። አዲሱ ህግ መንግስታዊ ያልሆኑ ድርጅቶች መርከቦች ወደ ሊቢያ ባህር ቀርበው እርዳታ እንዳያደርጉ ይከለክላል፣ እንቅስቃሴያቸውንም ይገድባል ተብሏል። የአውሮፓ ህብረት አባል አገሮች ስደተኞችን በመከላከልና የገቡትንም ለመመለስ በሚያስችሉ ፕሮግራሞች ካልሆነ በስተቀር በሌሎቹ እስካሁን እንደተለያዩ ናቸው። 160 ሺህ ስደተኞችን ከጣሊያንና ግሪክ ለመከፋፈል የቀረበው ዕቅድ እስካሁን ተግባራዊ አልሆነም። በመሆኑም የስደተኞች ጉዳይ የህብረቱን አገሮች እንዳለያየ እንደሚቀጥል ነው የሚገመተው። የአምነስቲያዋ ወይዘሮ ማሪያ ሴራኖ እንደሚሉት የችግሩ ማቃለያ ዘዴ ህጋዊ መንገድ መክፈት ብቻ ነው። ሊያደርጉ የሚችሉት ህጋዊ መንገድ መክፈት ነው። ይህ ማለት የስራ ፈቃድ፣ ዳግም ሰፈራ፣ በኤምባሲዎች በኩል ቪዛ መስጠትና እንደ ጣሊያን ላሉ ግንባር ቀደም ሀገሮች ትብብር ማድረግ ነው በማለት ከነዚህ ውጭ ያሉት ግን ዓለም አቀፋዊ የሰብዊ መብት ድንጋጌዎችን የሚጥሱ መሆናቸውን አስታውቀዋል። አምነስቲና ሌሎች የሰብዊ መብት ድርጅቶችም ስደተኞች በራሳቸው ስጋት እንዳልሆኑና ስደትን ማስቆም የሚቻለውም ለስደት ምክንያት የሆኑትን የፖለቲካና ኢኮኖሚያዊ ችግሮችን በማቃለል ብቻ መሆኑን በመግለጽ ግንዛቤ ማስጨበጥ ስራቸውን እንደሚቀጥሉም ወይዘሪት ማሪያ አክለው አስረድተዋል። ገበያው ንጉሴ ለዶቸቬሌ ራዲዮ ብራስልስ